the voice of America. በአማራ ክልል ኦሮሚያ ልዩ ዞን ከሚሴና ባቲ ከተሞች ከአንድ ሳምንት በፊት የትግራይ ተወላጆች ላይ ጥቃት እንደደረሰ መዘገቡ ይታወስ። አራት አባላት ያሉት አንድ የትግራይ ክልል ቡድን ወደ ከተሞቹ ተልኮ አጣርቶ መመለሱም ተገልጧል። ቡድኑ ዛሬ መቀሌ ውስጥ በሰጠው ጋዜጣዊ መግለጫ ባቲ ላይ የአካል ጉዳትና የንብረት ዝርፊያ ተካሂደዋል ነው ያለው አለም ፍስሐ። ይህንንም አድርሰናል። ቡድኑ መጀመሪያ ከምሴ ከተማ በመድረስ ከዘኑ፣ ከከተማው አስተዳደሪና፣ ከአካባቢው ሽማግሌዎች ከትግራይ ተወላጆች ተዋይቻለሁ ብለዋል። በውይይትና አካባቢውን በማዳሰስ ያረጋገጠው እንዲህ ይላል። ከምሴ ከተማ ላይ እኛ ያረጋገጥነው በማንኛውም በትግራይ ተወላጅ ላይ ምንም አይነት የተፈጸመ ንብረዋና ዝርፊያ እንደሌለ አረጋግጠናል። ነገር ግን ጩቤ የታጠቁ ወጣቶች የማስፈራራት ሁኔታዎች ስላሉ የዞን አስተዳደር እንዳረጋገጠልን እያስፈራሯቸው ስለሆነ ሱቃቸውን የመዝጋት የንግድ ድርጅታቸውን የዘጉ የትግራይ ተወላጆች እንዳሉ የዞን አስተዳደር አረጋግጠውልናል። በተግባርም ይኸውን ሁኔታ አረጋግጠን አልኛም። እንደመግለጫው በከምሳ ያጋጠመ ችግር የለም። በባቲ ከተማ ግን ከእስር የተፈቱ የኦነግ አባሎች በመፈታታቸው ምክንያት አቀባበል ለማድረግ ተብሎ በስታዲየም የተሰበሰበው ወጣት አቀባበሉ ካለቀ በኋላ ወደ ከተማ በመግባት ጉዳትና ዝርፍ ያካሂደዋል በዚህም ምክንያት ዘጠኝ ሰዎች ጉዳት ደርሰባቸዋል ከነዚህ ዘጠኙ አምስቱ የትግራይ ተወላጆች ናቸው ሌሎች አራቱ የሌላ ብሔር ተወላጆች እንደሆኑ ነው የተገለጸልን እነዚህ ሰዎችም ህክምና ላይ እንዳሉ እስካሁን ድረስ አንድ ሰው ብቻ ደሴ ሆስፒታል ህክምና ያልወጣ ሲሆን ሌሎቹ ታክመው የወጡ መሆናቸውን ነው የተገለጸልን ያረጋግጥ ነው የሚሆኑ እና ከነዚህም ከአምስቱ የትግራይ ልጆች አንዱ ደሴን ያለው ሁለቱ ወደዚህ ወደ ትግራይ መጥተዋል። ሁለቱ ደግሞ ጥፋት አላቸው በሚል ተመልሰው እስር ቤት ኮምቦልቻ ወህኒ ቤት ነው የታሰሩት። ሌላው አስራ አንድ ወርቅ ቤቶች ተዘርፏል። አስራ አንዱም የትግራይ ተወላጆች ናቸው። እነዚህም ለከፋ አደጋ የተደረጉ ንብረታቸው ጠቃላ የወንደበባቸው ሌላ ጉዳት የደረሰው በአራት ሆቴሎች ነው። እነዚህም አራት ሆቴሎች ሁለቱ የትግራይ ተወላጆች ናቸው። ሁለቱ ደግሞ የሌላ ብሔር ተወላጆች በጨፌሮቢት አካባቢም ስድስት የትግራይ ተወላጆች ይህንን ሁኔታ ሲያዩ እንዲሁም የማስፈራራት ሁኔታዎች ስለተፈጠሩባቸው ቤቶቻቸውን ዘግተው የንግድ ስራቸውን ያቋረጡ እንዳሉ ይህም አረጋግጠናል። ይህ በእንዲህ እንዳለ ጉዳት የደረሰባቸው ሰዎች መስተዳድሩ ባለበት በመሄድ ከመጠየቁን ባሻገር የሕክምና ወጪያቸውን እየሸፈነ ይገኛል። ንብረት ለወደማቸውም ከህዝብ ጋር ሆኖ የሚቻለው እንደሚያድርግ አቶ መትፍን ተናግረዋል። በአጠቃላይ የችግሩ መንስኤ ሲገመገም የጸጥታ ኃይሎች ቀደም ብለው ሁኔታውን አጥንተው በቂ ዝግጅት ለማድረጋቸው መሆኑን ስናረጋግጥ በዚህ ዝርፊያና ጉዳት የማድረስ ስራ የተሰማሩ ሰዎች ተከታትለው እርምጃ እንደሚወስዱ የዞኑና የከተማው መስተዳድር እንደገለጸላቸው አቶ ምስፍን ጨምረው ገልጠዋል። አለም ፍስሃ ከመቀሌ